ዶክተር ሰይድ ኑሩና ዶክተር ኢዮብ ሀይሌ በመጀመሪያ ደረጃ ለትብብራቸው እና ለጊዜያችሁ እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ሱዳንና ኬንያ ጉብኝት አካሂደው ስምምነቶች መፈረማቸው ይታወሳል። በተለይም ከጅቡቲ ጋር ወደ ኢኮኖሚ ውህደት የሚያመራ ተደርጎ ታይተዋልና በዚህ ላይ ያላቸው አመለካከት በዶክተር ሰይድ ልጀምር። አይንክ ሁለት ግቦች ያሉት ይመስለኛል ስምምነቶቹ ከጅቡቲም ጋር ከኬንያም ጋር እንዲሁም ከሱዳን ጋር የተደረጉ ስምምነቶች ወይም ጉብኝቱ ምናልባትም ወደፊት ከሶማሌ ጋር ከቀጠለ እነዚህ ነገሮች ትልቅ ፋይዳ አላቸው። የመጀመሪያው እንዳልኩት ኢኮኖሚ በራሱ አንድ ግብ ነው። ንግድን ብንመለከት እስካሁን ኢትዮጵያ ከአፍሪካ ጋር ያላት ንግድ ወደ ውጭ ከምትልካቸው እቃዎች ሀያ ሁለት ፐርሰንት ያህል ነው ወደ አፍሪካ የሚላከው እንግዲህ ከዚህ ውስጥ አስራ ሰባት በመቶ የሚሆነው ወይም ከአጠቃላይ ከአፍሪካ ውስጥ ከሚላከው ወደ ሰባት በመቶ የሚሆነው የውጭ ንግድ ያለው ወደ እነዚህ ጎረቤት ሀገሮች ነው እና ይህን ማስፋት ወደ እነዚህ ወደፊት በማኑፋክቸሪንግ እየገፋች ሄደች ሀገር አንድ ትልቅ መደላደል ይሆናል። እሱ አንድ ትልቅ ገባ የመፍጠርም ነገር ስለሚሆን ትልቅ ግብአት ይሆናል። ሁለተኛው ኢትዮጵያ ወደብ አልባ ሀገር ናት። ትልቅ መሰረተ ልማት የሚያስፈልገው ምናልባትም የሚፈትነን ለእድገታችን የባህር በር ማጣታችን ስለሆነ ያን አጠናክሮ መቀጠልና ለኢኮኖሚያችንም እድገት ይህን ግምት ውስጥ ያስገባ ጉብኝት መደረጉ አይ ቲንክ ጠቃሚ ነው። ሶስተኛው እንግዲህ መሰረተ ልማት ነው። በመሰረተ ልማት እነዚህ ሀገሮች በተያያዙ ቁጥር ለኢኮኖሚ ትልቅ ግባት ይሆናል። በሁለተኛ ደረጃ ሊታሰብ የሚችለው ኢኮኖሚው በተለይ ለሌሎች ግቦች ለሰላም አካባቢው ላለው የፖለቲካዊ መረጋጋት እንዲሁም አለም ን አሁን እየተቀየረ ባለበት መልኩ እንደ አንድ ለመቆም መግቢያ የሆነ የኢኮኖሚ ውህደት ከጅቡቲም ጋር በአጠቃላይ ዙሪያውን ካሉ ሀገሮችም ጋር እንደ አይነት ውህደቶች መፍጠር የዓለም አቅጣጫ አሁን እንደሚታየው እየተቀየረም ስለሆነ ዝግጁነትን የሚጠይቅ በመሆኑ እነዚህ ነገሮች መግቢያ መንደርደሪያ ሊሆኑ ይችላሉ። ሁለታዊ የፖለቲካ አንድነቶች ቶሎ ላይመጡ ይችላሉ። መነሻው እና ጠንካራም መግቢያ ሊሆን የሚችለው የኢኮኖሚ በመሆኑ ይህን ካልኩ በኋላ የጅቡቲው በመነሻ ደረጃ የታየው ኢትዮጵያ በወደቡ ላይ ስቴት እንድኖራት ወይም ድርሻ እንድኖራት የተደረገው ነው። በአጸፋው ደግሞ ኢትዮጵያ ከተሳካላት እንደ ኢትዮጵያ አየር መንገድ ያለ ድርሻ እንድኖራቸው የባቡር መሰረተ ልማቶች ሁሉ አሉ። በተለይ ግን ጎልቶ የሚወጣ የሚመስለኝ ቢወደቡ ነው። እሱ አይቲን ትልቅ ጠቀሜታ ያለ ይመስለኛል። እሺ ዶክተር እዮብ በመሰረቱ እንደ መንደርዚያ የአሳብ አርጌ ላቀርብ የምፈልገው ዓለም አቀፋዊ ንግድ መልቲላተራልም ሆነ ባይላተራል ለአንድ ሀገር ይጠቅማል እንጂ የሚጎዳው ነገር የለም። ዛሬ ሀገራችን ኢትዮጵያ ያለችበትን ፖለቲካል ኢኮኖሚ ማየት ይገባናል። መንግስትና ገበያ ከተሳሰረ ሚቹዋል ኢንተርናሽናል ኢኮኖሚክ ሪሌሽኑን ትልቅ ያደርገዋል። ትልቅነቱ ምንድን ነው? በጋራ ነው የምናየው። የኢትዮጵያ የውጭ ፖሊሲ የድሮ አሁንም የውሃ ፖሊሲ ነው፣ ሀይድሮ ፖለቲክስ ነው። ሁለተኛው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንዳሉት ሰጥቶ መቀበል በሚል መርህ ላይ የተመሰረተ ነው። ኢትዮጵያ በመሰረቱ ዛሬ ከነዚህ ከምናወራቸው ሀገሮች ጋር የመብራት ኃይልን እየሸጠች ነው ያለችው ትሬድ። በመሰረቱ ከዚህ ብንንደረደር ኢትዮጵያ ብዙ የንግድ መሰረተ ልማቶችን እያዘጋጀች ነው። ባልሳሳት ጠቅላይ ሚኒስትር አብይ እንደተናገሩት ኢትዮጵያና በጅቡቲ መካከል ወደ አስራ አምስት ቢሊዮን ይሆናል መሰል ኢንቨስት የተደረገው መሰረተ ልማት ብቻ ባቡሩን ሁሉ ስናል ይህንን ገበያ መፍጠር ለመቶ ሚሊዮን ህዝብ ላለበት ሀገር፣ ኮንሱመር ኢንዴክሱ ትልቅ በሆነበት ሀገር ለሌሎቹ ሀገር ትልቅ ትልቅ ትልቅ ችሮታ ነው። ለጅቡቲም፣ ለኬንያም፣ ለሱዳን ከሱዳን ጋር እንዲያውም በአጋጣሚ እንዲያው ልጠቅ ስልች የምንፈልገው ትላንትና በአዲስ አበባ ሲጓዝ አራት የሱዳን ባስ ትራንስፖርቴሽን ቆሞ ሲጭኑ አየሁ። አሜዚንግ ለምን ይሄ የትሬዱ ቤኔፊት ነው፣ የትስስሩ ቤኔፊት ነው። ሁለተኛ አፍሪካውያን ዛሬ ቅድም ዶክተር እንዳሉት ያውም ኢትዮጵያ ሀያ ሁለት ፐርሰንት ብቻ ነው ትሬዷ ከዚህ በላይ ማደግ የሚገባው ወደፊትም ደግሞ በትምህርት በቴክኖሎጂ አሁን ባልኩ በኤሌክትሪክሲቲ በምናደርገው ኢንዱስትራላይዜሽን ላይ በምናመጣ ፕሮዳክት ሽያጭ ሰፊ ገበያ መመስረት መቻል አለብን። ስለዚህ በአጠቃላይ እኔ እንግዲህ ያው ጥናቴንም መሰረት ያደረግኩት በኢትዮጵያ በሀገራችን የወርልድ ትሬድ ኦርጋናይዜሽን ላይ የመሳተፍና ያለመሳተፍ ጥያቄ ይጠቅማል አይጠቅምም በሚለው ላይ ነው ጥናቴን እያካሄድ ያለሁት። በአጠቃላይ ጠቀሜታው ይበልጣል እንጂ አስል ትልቅ ስራ ነው የሰሩት ነው ብለው ጠቅላይ ሚኒስትሩ ከጅቡቲ ጋር የተደረገውን ስምምነት ብናይ ጅቡቲ እንግዲህ ትንሽ ሀገር ናት። በቁጥር ሕዝቧ ከአንድ ሚሊዮን በታች ነው መሰለኝ። ኢትዮጵያ እንግዲህ እንደሚታወቀው ከመቶ ሚሊዮን በላይ የሚሆን ሕዝብ ያላት ናት። ከዛም ጋር ሰፊ ኢኮኖሚ ያላት ናት። በጣም በፍጥነት እያደገች እየሄደች ነው እየተባለ ነው እና ከጅቡቲ ጋር በአክሲዮን በአየር መንገድ፣ በባቡር በአጠቃላይ በብዙ ሊተሳሰሩ እንደሚፈልጉ ለወደፊትም እንግዲህ ይሄ ኢኮኖሚ ውህደት የሚባለው ትንሽ ቆየት ብሏል አሁን የተጀመረም አይደለም በኢትዮጵያና በጅቡቲ መካከል እዚህ ላይ ማን ነው በበለጠ የሚጠቀመው ጅቡቲ ናት ወይስ ኢትዮጵያ ወደ ዶክተር ሰይድ ልመለስ የሚጠቀሙት ሁለቱም ናቸው በእኔ እምነት የመጀመሪያው ነገር ምንድን ነው ኢትዮጵያ ትልቅ ገበያ አላት ብዙ ነገር ጅቡቲ ከኢትዮጵያ ትፈልጋለች በባህልም በብዙ ነገር በመሰረተ ልማትም የተያዘ ነው ኤሌክትሪኩ፣ እነዚህ እነዚህ ነገሮች እንግዲህ የተያዙ ነገሮች ናቸው። በኢኮኖሚ ረገድ በምናይበት ጊዜ ትልቁ ገበያ እውነት ነው። በተለይ በገቢ አቅም እስከታገዘ ድረስ ጅቡቲ ትጠቀማለች ከኢትዮጵያ። ጅቡቲ ያላት ሀብት የባህር በሯ ነው። ይሄ የባህር በር ጅቡቲ ለራሷ ሕዝብ ብቻ መስተንግዶ የሚውል ግብአቶችን ብታስገባ ብዙም የምትጠቀምበት አይመስለኝም። የኢትዮጵያ ሕዝብ እንደተባለው መቶ ሚሊዮን ነው። ይሄ መቶ ሚሊዮን በኢኮኖሚ አቅም እየታገዘ ሲመጣ ገቢ ይጨምራል፣ የውጭ ንግድ ይጨምራል። ትራንስፎርሜሽን እንግዲህ እያካሄድን ነው እዚህ ሀገር ከተሳካልን እናች ሀገር ከተሳካላትና ወደ ማኑፋክቸሪንግ ከተሸጋገረች የምታስገባው የምታስወጣውም ይጨምራል። ይሄ በሚሆንበት ጊዜ ወደቡን በመጠቀም ብቻ ጅቡቲ ከዚህ ተጠቃሚ ትሆናል። ኢትዮጵያ ከጅቡቲ የባህር በር ታገኛለች። ትልቅ ጠቀሜታ ነው ይሄ ምናልባትም ወደፊት የሚኖሯትን ነዳጅን ጋትን ጨምሮ ወደፊት እንደገና ልታሳድጋቸው የምትፈልጋቸውን ትልቅ ምርቶች፣ በሰፋ ያሉ ምርቶች፣ ከግብርና የተሻሉ ዳይቨርሳይት የሆኑ ምርቶችን ወደፊት ወደ ውጭ ማስወጣት ካለባት እና አሁንም ስቲል የምናየው ነው ያንበር መሰረት ማድረግ መቻል አለባት። ይሄ አንዱ ነው። ስለዚህ በኢኮኖሚ ረገድ ተጠቃሚነቱ የሁለቱም ነው። ሁለተኛ፣ በመሰረተ ልማትና በኢኮኖሚ የተሳሰረ ሀገር ጦርነት ውስጥ መግባት አይቻለውም። ወጪው ብዙ ነው። መከዳዳት አይችልም። ወጪ ብዙ ነው። ይሄ ኦፖርቹኒቲ ኮስት የምንለው በመሆኑም የኢኮኖሚ ውህደቱ በኢኮኖሚም ረገድ ጂኦፖለቲካሊ በጣም አስፈላጊ የሆነች ሀገር ናት ጅቡቲ። ይሄም አንድ ትልቁን የቻለ ካፒታል ነው ለጅቡቲ በኢትዮጵያ ደግሞ ህዝቧ፣ ታሪኳ፣ እነዚህ ራሳቸውን የቻሉ በፖለቲካ በኩል ያላት ጥንካሬ፣ አለም አቀፋዊ ተሰሚነቷ፣ እነዚህ ነገሮች በሙሉ ካፒታል ናቸው። ስለዚህ በኢኮኖሚ ውህደት የሚመጡ ጥንካሬዎች ቢሆኑ ከኢኮኖሚ በላይ የሆኑ አቅሞች ይፈጠራሉ። መደጋገፎች ናቸው። ስለዚህ ሁለቱም በጋራ ሲቆሙ በእኩልነት ተጠቃሚ ይመስሉኛል። ከዚህ ውስጥ የሚያተርፉት ሁለቱም ናቸው ብዬ ያስባል። ዶክተር ኢዮብ ዶክተር ሰይድ አቲንስ ገልጸውታል። በእኔ በኩል ኮመን ቤኔፊት የሚለውን የኢንተርናሽናል ትሬድ ቲሪ ሁለቱም የሚተገብሩ ይመስለኛል። እንደሚተገብሩም ተስፋ አለ። የጋራ ጥቅም ስንል ቅድም እንዳልኩት ሰቶ መቀበል የሚለውን ኢኮኖሚክ ፖሊሲ ወይም ፖለቲካል ፖሊሲ እንጠቀማለን። እሳቸው እንዳሉት ኢትዮጵያ ሁለት ነገር ይዛ ነው የገባችው። ሁለቱ ነገሮች ምንድን ነው? ባህር በር የሌላት ሀገር ነች። በእድገት ደግሞ አፍሪካን እየመራች ያለች ሀገር ነች። ይህንን እድገት ለማካሄድ ደግሞ ብዙ ወደ ውስጥ ሀገር የሚገቡ ማቴሪያሎች የምታስገባ ሀገር ነች። ጥንቱንም ቢሆን ደግሞ ኢትዮጵያ ማጆሪቲውን ኢምፖርቷን የምታደርገው በጅቡቲ በኩል ነው። ማጆሪቲውን አሰብም እያለ ማለት ነው እና በዚህ የተነሳ ኢትዮጵያ ከጅቡቲ ልትጠቀመው የምትችለው እነዚህ ነገሮች አሉ። ጅቡቲ ማኒፋክቸር አድርጋ ወደ ኢትዮጵያ የምትልቀው ነገር የለም ኢትዮጵያ የምትወስደው ካልሆነ በስተቀር። ኢትዮጵያ ደግሞ እንደ አገር ከጅቡቲ የባህር በር እንደምትጠቀመው ሁሉ ዛሬ እንዳየነው ከሆነ ሃይድሮ ኤሌክትሪክ ፓወር፣ ሬል ሮድ፣ ላንድ ትራንስፖርቴሽን፣ ኤር ትራንስፖርቴሽን እነዚህን የመሰሉ ነገሮችን በሙሉ ዶሚነንትሊ እየሰራች ነው ያለች። ይሄ ማለት ለጅቡቲ ጌን ነው በጣም ትልቅ ጌን ነው። ያ ማለት ኢትዮጵያ ጌን የላትም ማለት አይደለም። ኢትዮጵያ አሁን ጌን የምታደርገው እነዚህን የምትፈልጋቸውን አስፈላጊ ማርኬቷ፣ ህዝቧ፣ ኮንሱመሯ እያደገ ሲመጣ ኮንሱመር ጉድ አገር ውስጥ ማኒፋክቸር ማድረግ የማችለው ነገር በጅቡቲ በር ምንታሰባል። ስለዚህ ኮመን ቤኔፊክ አላቸው ማለት ነው። የጋራ ጥቅም አላቸው። የጋራ ጥቅም አለን። ቅድም እንደጠቀስኩት መንግስትና ገበያ ሚቹዋል አንደርስታንዲንግ አድርጎ ከተዋሃዱ ኢንተርናሽናል ፖለቲካል ኢኮኖሚ መሰረታሉ። ይሄ ቲዎሪው ነው የሚለው። ይሄ ከሆነ የኢትዮጵያና የጅቡቲ ገበያቸውንና ስቴታቸውን ሚቹዋል ኮምባይን ካደረጉ ኮመን የሆነ ኢንተርናሽናል ፖለቲካል ኢኮኖሚ መስርተዋል ማለት ነው። ቅድም ዶክተር እንዳሉት ወደ ጦርነት አንገባ፣ ወደ ተለያዩ ኮንፍሊክት ውስጥ ልንገባ አንችልም። ተፈቃቅረንና ተባብረን እንዲያውም ለሌሎቹ አፍሪካ ሀገሮች ኤግዘምፕለር የሆነ ወደፊት እንሄዳለን ማለት ነው። ስዳሌ ሩዋንዳ ላይ የተፈረመው የአፍሪካ የጋራ ገበያ ስምምነት ከዚህ ጃምፕ ስታርት ይነሳል ማለት ነው። እና በእኔ በኩል ትልቅ የሆነ የጋራ ጥቅም አላቸው ጅቡቲና ኢትዮጵያ ብዬ ነው ማለት እንግዲህ። ከሱዳንም ጋር ካየን ፖርት ሱዳንን አብረው ማልማትና ሱዳንን ከኢትዮጵያ ጋር በባቡር ማገናኘት ሁሉ እቅድ እንዳለ ተገልጿል። እና በዚህ ስላይ ያላችሁ ወደ ዶክተር ሰይል ልመለስ። ሁለት ተመሳሳይ ባህል ያለው ሕዝብ ነው። ጠንከር ያለ ግንኙነት ያላቸው ሕዝቦች ናቸው። ሁለቱም የኢኮኖሚው አንድ ነገር ነው። ወደቡን በጋራ ማልማት የተሰስሩ አካል ነው። ሁለተኛ በኤሌክትሪክ ወደ ሱዳን የሚላክ ይኖራል። የመጀመሪያው መዳረሻ ሱዳን ላይ ነው። የትልቁ ህዳሴ ግድብ ሱዳን አንድ ትልቅ ባለ ሁለት አማት የማስበው ትልቅ የውሃ አቅም ደግፋለች። ይሄ ትልቅ ትልቅ ነገር ነው። ስለዚህ ከዚህ ውሃ ተጠቃሚነት እሷም ታረጋግጣለች። ወደቡም በጋራ አልመቶ መጠቀም አንድ ነገር ነው። ለወደቡ የሚከፈል ክፍያ ሊኖር ይችላል። ነገር ግን በአባይ በኩል ደግሞ እንደሚታወቀው ሰማንያ ስድስት በመቶ የሚሆነው ውሃ የናይል ውሃ አስተዋጽኦ የምታደርገው ኢትዮጵያ ነች። ይሄን ደግፎ መቆም ሱዳን ለኢትዮጵያ ትልቅ ባለውለታም ጭምር ነው። ስለዚህ ይሄ ተጠናክሮ መቀጠል አለበት። የዛ ቀጣይ አካል ይመስለኛል። መብራት ይሸጣል፣ በባቡርም የመገናኘችው ነገር ይመጣል። ስለዚህ እንደተባለው አካባቢው በንግድ አንጻር ስናየው ትንሽ እስካሁን እንግዲህ ወደ ሱዳን ሶስት ነጥብ አራት ፐርሰንት ነው ከአጠቃላይ ዓለም ኢትዮጵያ ከምትልካቸው እቃዎች ውስጥ ሶስት ነጥብ አራት ደረጃ ነው። እና ይሄ ንግድ በአንድ ወቅት ላይ ሱዳን ከነዳጁ ማውጣት ጋር ተያይዞ ገበያው እየጨመረ ነበር። በሚገርም ሁኔታ ብዙ ኢትዮጵያውያኖች ከዚህ እየሄዱ እየተቀጠሩም ነበር። ይሄ የሰራተኛ እንቅስቃሴ የሰራተኛ ፍልሰቱ የሌላ ውህደት ምንጭም ነው። በአንጻሩ ደግሞ ኢትዮጵያ የሱዳንን ነዳጅ ትገዛ ነበር፣ አሁንም እየገዛች ነው። እነዚህ ትስስሮች ተጠናክረው መቀጠል አለባቸው። የኢኮኖሚ ውህደት በሚኖርበት ጊዜ ገበያው ሁለት እያደገ የሚመጣ ኢኮኖሚ በሁለቱ መልኩ ተጠቃሚ ያደርጋል እና የኬንያም ስትጨመርበት። የሶማሌም ሲጨመርበት በነገራችን ላይ ሶማሌ ቀላል አይደለም። ካሉት እንደውም ከሁሉም ከጅቡቲን በላይ ከሶማሌ ጋር ያለን ንግድ ትልቅ ነው። ሰባት ነጥብ አምስት ነው። የጅቡቲን ያየን እንደ ሶስት ነጥብ አምስት ነው። ከአጠቃላይ ንግዳችን ውስጥ የሶማሌ ራሱ ሰባት ነጥብ አምስት ነው። ከእነሱም ጋር እንደዚሁ ውል ማሰር ጥሩ ይመስለኛል። የሱዳን በጣም ክሪቲካል ነው። በዚህ ኢኮኖሚ ትስስር ውስጥ ግን አንድ ሌላ የሚታየ ነገር አለ እንዳልኩት፣ ይሄ ቅድሙ ጂኦፖለቲክስ ዓለም እንደሚታየው የአሁኑ ዘመን አስራ ዘጠነኛው ክፍለ ዘመንን ይመስላል አፍሪካ ብቻ ዝም ያለው ይመስላል። ሌላው ዓለም ሚድሊስትንም ብናየው ሩቅ ምስራቁንም ብናየው ምዕራቡን ዓለም ብናየው እንደዛ አይነት ነገር የመመለስ ነገር ይመስላል። ዝም ያለው አፍሪካ ነው። ስለዚህ እዚህ ምስራቅ አፍሪካ ላይ እንደ አይነት የኢኮኖሚ ውህደትን የመሰሉ ስትራቴጂካዊ አጋርነት በአንድ የመቆም ማሰሪያዊ ኢኮኖሚ ሆነው ነገር ግን አጠቃላይ ጥንካሬ የሚያመጣ አይነት ውህደት ውስጥ መግባት መልካም ነገር ነው። ወረገት ብቻ አይደለም የሩቅ ወዳጅ ማፍራት ነው። ባጭሩ በዚህ ሰበት ወዳጅነትን ማፍራት የመሰለ ነገር የለም። ዶክተር እየ ለሶስት አመት ተኩል ያክል ካርቱም ኖር ያለው የዛሬ ሰላሳ ምናምን አመት አካባቢ የሱዳንና የኢትዮጵያ ህዝብ ውህደትና ተመሳሳይነት ትልቅ ቦታ ይኖረዋል። በዚህ አሁን በምናወራው ትሬድ ሪሌሽን ውስጥ የህዝብ ለህዝብ ግንኙነቱ ቤዚክ ቤዚክ ሁኔታውን ለኢትዮጵያም ለሱዳንም የሚፈጥር ይመስለኛል። ምክንያቱም የህዝብ ለህዝብ ግንኙነቱ ትልቅ ነው። ዶክተር እንዳሉት የሱዳን ኢትዮጵያ ጋር ለምሳሌ ፖርቱ የኢትዮጵያ ህዝብ ሰፊ ነው፣ ትልቅ ነው። የሰሜኑን ኢትዮጵያን ክፍል ኢምፖርት ወይም ኤክስፖርት ተጠቃሚ ለማድረግ ፖርት ሱዳን ትልቅ አክሰስ ነው። ያንን በዛ በኩል ደቨሎፕ ካደረግን የጅቡቲ ፖርትን በርደን የሚቀንስ ይመስለኛል። ምክንያቱም ኢትዮጵያ አንደኛ በአፍሪካ ህብረት ውስጥ ታላቅ ሀገር ነች። ኢትዮጵያ ለአፍሪካን ጋራ ገበያ ምስረታም ሆነ ለአፍሪካ ህብረት ምስረታ ትልቅ ትልቅ ጊዜና ቦታ ሰጣ የምትሰራ ሀገር ነች። ቅድም ዶክተር እንዳሉት ዓለም ወደ ድሮው አስራ ዘጠነኛ ክፍለ ዘመን እየሄደ አፍሪካ ዝም ብሏል ነው። አፍሪካ ዝም አላለም። ከትላንት ወዲያ ጂፒኤስ ላይ ፓሪ ዘካሪያን ስሰማ ስለ ዲሞክራታይዜሽን ሲያወራ የዓለም ትልልቅ መሪዎች ወደ ድሮው ወደ ዛሩ ዘመነ መንግስት ራሻ፣ ቻይና ወደ ድሮዋ ዘመነ መንግስት ሜጂ፣ ወደ ኪንግ ደሞ እነ ቱርክ ወደ አቶ ተርክ ዘመን እየተመለሱ ሲመጡ አፍሪካ ፓወር ትራንስፈር ዴሞክራታይዜሽን በጣም ስሙዝ እየሆነና ና ህዝብን እያስደሰተ ነው ያለው። የዚህ ቤዚ ሁኔታ የዚህ ተጨባጭ ሁኔታ የጅቡቲ ና የኢትዮጵያን የሱዳንና የኢትዮጵያን የሶማሌና የኢትዮጵያን የንግድ ትሬንድ እና ትስስር የሚቀይረው ይመስለኛል፣ በእኔ አመለካከት ማለት ነው። ለምንድን ነው የሚቀይረው? ህዝቦች አንድ ህዝብ ለህዝብ ያላቸው ፍቅርና ቦንድ፣ ሁለተኛ መንግስታት ከመንግስታት ጋር ስለ ገበያ አስበው ይችዋል። አንደርስታንድ ሊፈጥረው በሚፈጥሩት ሁኔታ ያንን ኢንተርናሽናል ፖለቲካል ኢኮኖሚክ ሬዴሽን እየፈጠረ ይመጣል። እንግዲህ የሱዳን እንደተናገርኩት ዛሬ አውቶቡስ ለአውቶቡስ የኢትዮጵያ አውቶቡሶች ካርት ድረስ ጭኖ ይሄዳሉ። የካርቱ አውቶቢሶች ድረስ ጭኖ መስጠት እዚህ ጭኖ ይሄዳሉ። ይህ አንድ ፓዘቲቭ ደስቸን ነው ለትሬዱ ለንግዱ ማለት ነው። እንትን ቢሆን እንትን ቢሆን ሀገራችን ኢትዮጵያ ተደሮ ከጥንት እንዲያውም ከጌታ ልደት በፊት በፍራንት በመርከብ ኢንተርናሽናል ትሬድን የጀመረች ሀገር ነች። አዲስ ነገር አይደለም። እና ዛሬ ደግሞ ያንን ደብሎፕ አድርገን በዘመናዊ መንገድ መሄድ የምንችልበት ሁኔታ ተፈጠረ። የእያንዳንዳችን ግዴታ ነው። Yazımalı ülkeler için daha çok alıcalım. Bu seyrelme meselesi Eylül, Ağırus, Mayıs, Mart, Şubat, Haziran, Eba import ediyoruz. Ben de yarın geliyorum. Yazımalılar için. Eğer siz İstanbul'a misafir bakıyorsanız, sabah milyonluk bir ne bari? Anla import yapıyoruz. Yani, her market, her gayret, her sizi seyredenler. Niye am demeyeyim? Niye milyon ekiparajda belirli miktarı, ki Yazımalı millette tamamı, beni ya onu ne kadar, ortunu ne diyor? ወደፊት ደግሞ ኤሌክትሪክሲ ለነሱ ይሰጠን ኤክስቼንጅ አድርገን የምንኖርበትን የነጻ ገበያ ሕይወት መፍጠር አለብን ብዬ አምናለሁ። ከኬንያ ጋር በተደረገው ስምምነትም ሞያሌን እንደ ዋና የንግድ አካባቢ ወይም የንግድ ቀጠና ለማድረግ የሁለቱም ሀገሮች ማለት ነው ተስማምተዋልና፣ ይህንን እንግዲህ እንዴት ታይታላችሁ? እንዴት ትገልጹታላችሁ? ወደ ዶክተር ሰይድ ልመለስ። ጥሩ ነው። በየተራ እንግዲህ እያደረስ ናቸው ነው በሙሉ ጎረቤቶቻችን እንደምንመካ ተስፋ አደርጋለሁ። የኬንያው በንግድ ደረጃ ያለን ግንኙነት እንድናም ነው። አሁን የተደረጉ ስምምነቶች አሉ። በፊትም በቀድሞው ጠቅላይ ሚኒስትር በአቶ ኃይለማርያም ደሳለኝ ጊዜ ታስበው የነበሩ አሉ። ከዛም በፊት ላም ወደብን ጭምር በዚህ የባቡር ሀዲድ ሁሉ ዝርጋታ ታስበዋል። አሁን እንግዲህ ያሉትን ወደቦች ኢፌክቲቭ መጠቀም ለአካባቢ ጠቃሚ ሊሆን ይችላል። አንዳንድ ጊዜ ቅርበት ብቻም እንዳይሆን ይችላል። እነዚህ ኮሪደሮች ሲከፈቱ የሕዝብ ለሕዝብ ግንኙነቱ ይጨምራል። መታወቁ ይኖራል። ውድድር በምናመርታቸው ነገሮች ጤናማ የሆነ ውድድር ይፈጥራል። የሰራተኛ እዚህ በነገራችን ላይ አዲስ አበባ የግል ትምህርት ቤቶች በአሁኑ ሰዓት ከኬንያ መምህራን ይቀጥራሉ። ከእንግሊዝኛ መምህር ጀምሮ ሌሎች መምህራንም ይቀጥራሉ የግል ትምህርት ቤቶች። እና እንደዚህ አይነት ትስስሮች ኢትዮጵያውያኖች ወደዚያ ሲሄዱ ደግሞ በአብዛኛው እንደ ስደተኛ የሚቆጠሩበት ጤናማ ያልሆነ ስደተኛ የሚታዩበት አለ። ግን ሁለታቸውም ኢትዮጵያውያኖችም ኬንያ ቤታቸው፣ ኬንያዎችም እንደዛው የሚሆኑበት ጊዜ መምጣት መቻል አለበት። ይሄን ለማድረግ ኮሪዶሮቹን ማስፋት ነው። እኔ ከወደቡ በላይ ነው። ወደቡ አንድ መነሻ ሊሆን ይችላል። ኢትዮጵያ በአጭሩ ጊዜ ምናልባት የሱዳንና የበርበራ ዴኔ ዝጉችን ብትጨምር በተወሰነ ደረጃው እስከተወሰነ ርቀት ሊያስኬዳኝ ይችል የሆነ መሰረተ ልማቶቹ መዘርጋታቸው ግን ከእሱም ቀጥሎ እንደገና ኤሌክትሪክ አለ። እንደሚታወቀው የግልገል ጊቤ ሶስት አራት እነዚህ የምንላቸው በአብዛኛው ለኬንያም የሚደርሱ በመሆናቸው የዛ የትስስሩ አካል ነው። ወደ ባንድ ነው ማለት ነው። ሌላ እንዳው የሚያየሁት ሞያሌን በጋራ በሁለቱም ሳይድ የማልማት እና የሁለቱም የጋራ ከተሞች እንደሆኑ የታሰበው ነገር ህዝብ ለህዝብ ግንኙነቱን የማጠናከሩ ነገር በአይቲ ትልቅ ነገር ይመስለኛል። እንደዛ ሲሆን አሁን ያለችው ኢትዮጵያ ወደዛ አይነት ምክንያት አንድ ፐርሰንት ከዛም የሚመጣው ከዚህ ያህል ብዙም ያልፈለለ አይነት የንግድ ግንኙነት ከፍ ይላል። ከሁሉም በላይ ግን ትብብሩ ይጨምራል። ደስ የሚለው ነገር ብዙ ጊዜ ኢትዮጵያ ከኬንያ ጋር ግጭት መራት አያውቅም። ይህን ወስታተስኮ ቀጥሎ ግን መበለጠብ ደግሞ ወደ ተጠቃሚነት መሻሻሉ አይቲም ትልቅ ተስፋ የሚሰጥ ነው። ዶክተር እዮብ ሞያሌ የጋራ ገበያ ማዕከል ተደርጎ መሰራት ኮንሲደሬሽኑ አንድና አንድ ነው። ሲጀመርም ሞያሌ ሁለቱም የሚገበያዩበት ነበረ። ድሮም ጥንትም ጀምሮ በዘመናዊ መልክ የታቀደ መንግስት ለመንግስት ያቀደ ሳይሆን ህዝቦች አብረው ይነግዱ ነበር ሞያሌ ላይ በኮንትሮባንድ መልክ ይሁን በህጋዊ መንገድ ይሁን ገበያ ነበረ። አውኤበር ግን የዓለምን ጂኦፖለቲካል ሁኔታ በምናይበት ጊዜ እና በተለይም ደግሞ የአፍሪካውያን አገራትን የፖለቲካ ሁኔታ ስናይ ዶክተር እንዳሉት ኢትዮጵያና ኬንያ ምንም ኮንፍሊክት ኖሯቸው አያውቅም። አገር ደረጃ ኮንፍሊክት የላቸው የሞያሌ ደብሎፕ መሆንና ቅድም ዶክተር ያሉትን ኢትዮጵያኖች ሲሄዱ ስደተኛ ኬንያዎች ሲመጡ ኤክስፓርትስ ሆኖ የሚመጡበትን ሁኔታ የሚሰብር ይመስለኛል። ያንን ይገፋል። ሁለተኛ ትልቁ እሳቸው መምህራንና ያሉት ኢትዮጵያ ኤርላይንስ ደግሞ አቪዬሽን ኮሌጅ ውስጥ ኬንያውያን፣ ሱዳናውያን፣ ሌሎችን የአፍሪካ ሀገሮች እያሰለጠነና እያስተማረና እያስተማረ እያበቃ እየላከ ነው። በቴክኒክ ደረጃ ቴክኒሻኖቻችን የኬንያን ኤርዌይስ፣ የሱዳን ኤርዌይስ የሌሎችንም እየጠገኑ እና እየሰሩ ወደ ሀገራቸው ይመልሷቸዋል። የኢትዮጵያ ተደራሽነት በእነዚህ ሴክተሮች የኢትዮጵያን ከሌሎቹ ጋራ በንግድ ትስስል እንዲበቃና እንዲያይል እያደረገ እየመጣ ነው። እንግዲህ ሌላው ትልቁ ትልቁ ዛሬ የምንኮራበትና ወደፊትም ሀያሏን ኢትዮጵያ ሊፈጥረ የሚችለው ሁኔታ ይኖራል ብዬ የማስበው የሃይድሮፖለቲክስ ነው። የኤሌክትሪክ ሲቲ ሽያጭ ነው። ያን ያክል ሜጋዋት ከወሰደች ሱዳን ያናትል ሜጋዋት ከወሰደች ሶማሌም ከሄደ ሌሎችም ሀገሮች ከሄዱ ከኢትዮጵያ ጋር ትስስሩ በጣም ትልቅ ይሆንና ኢትዮጵያ እንዲያውም ዶሚነንት ሮል መጫወት ትችላለች። ትንሽ እኛ ልናስበውና ልንረዳው የምንችለው የኬንያና የኢትዮጵያ ሪሌሽንሽፕ በመንገድም በባቡሩም በአየርም የተሳሰረ ነው። ምንም የተለያየ ነገር የለውም። የሞያሌ ግን ማደግ እዚህ መሀል ላይ ትልቅ ኢንዱስትሪ ያዘ ሬዲዮ ገበያ የሚገበያዩበት ሀገር በጋራ የሚጠቀምበት ከሆነ የጋራ ትልቅ ነው ብዬ ነው የማስበው። እና በኢትዮጵያ እና በኬንያ መካከል ያለውን ህዝብ ለህዝብ ትስስር መንግስት ለመንግስት ትስስር፣ እና የንግዱ ህብረተሰብ ደግሞ ተጠቃሚ ሄደን የሚሸጥበት መጥቶ የሚገዙበት ሴንተር መፍጠሩ ትልቅ የኢንተርናሽናል ፖለቲካል ኢኮኖሚ ምሳሌና ምልክት ነው ብዬ ነው የማስለው። ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑን እና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻቸዋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ? በእይታም ቢሆን በራዕይም ቢሆን እንዴት ታዩታላችሁ? ዶክተር ሰይድ ኑሩ። የኤርትራ ጉዳይ ሲሆን ድሜታዊ ይሆናሉ። እንግዲህ በእኔ እድሜ አንድ ላይ ስለነበረ ይመስለኛል በቅርበት ረገድ በኢኮኖሚ ውህደቱም በአንድ ላይ የነበሩ ሀገሮች ከመሆናቸው ጋር ተያይዞ የባህር ወደቡም ኢትዮጵያ ስትጠቀምበት ስለነበር አብራ ቅርበትም ስላለው የሕዝቦቹ ከደም ከምና አንጻር ስናየም እንደዚሁ ተሰስሩ ታሪኩ ምኑ ሲታይ ኮንፍሊክቱ ባይፈጠር ኖሮ ድንበሩ እንዲሁ ትርጉም የለሽ የነበረበት ነው። ኤርትራ ከተገነጠለችን በኋላ ቢሆን እና የኢትዮጵያ ግንኙነት የኢኮኖሚው ግንኙነት፣ የጋራ ተጠቃሚነት ለማረጋገጥ ከተፈለገ ሁለቱም ሊጠቀሙበት በሚችሉበት ደረጃ መሄድ ካለባቸው አንድ ትልቅ ነገር መታሰብ ያለበት ይመስለኛል። የሁለቱ ሀገር ግንኙነቶች እና ጥቅሞች የኢኮኖሚያን ባህላዊ የደም ትስስሮች በሙሉ ከባድና በላይ ይመስሉኛል። ባድና እውነተኛው ምክንያት አትመስለኝም። ነው በኤርትራና በኢትዮጵያ መካከል ብቻ ሳይሆን በሌሎቹ ጎረቤቶቻችን መካከል የኢኮኖሚ መተሳሰሩ ሲመጣ፣ መተሳሰቡ ሲመጣ በጋራ መቆም ከምንም ነገር በላይ እንደሚሆን ማሰቡ ሲመጣ፣ ቅንነቱ ሲመጣ ለህዝብ ጥቅም በጠቃላይ ህዝብ ፍላጎትና ስሜት ወደ ማክበር ደረጃ ስንመጣ ድንበር ትርጉም የለሽ ይሆናል። ትንሽ ከኢኮኖሚ በላይም እጥረት የሚጠይቅ ነው። ከሌሎቹ ጋር ስናስበው ምናልባት ጅቡቲ ጋር ይቀል ይሆናል። ከኬንያ ጋር ትንሽ፣ ከሱዳን ጋር ትንሽ። ከኤርትራ ጋር ግን አንድ ብቻ ነገር ላይ የተንጠለጠለች ይመስለኛል። ይሄውም ጦርነት አስነሳ የባድመ ጉዳይ የተነሳ እሱ ሌሎች ነገሮችን በሙሉ ሸፈነ። ያ ጉዳይ በዛኛውም ሳይ በኩል በዚህኛውም በኩል ያሉ ትልቅ ትልቅ እሴቶችን ሊያጠፋ ነው እና አይ ቲንክ አሁን ያለው አመራር ይሄን ሊገነዘብ የሚችል ይመስለኛል። ነገር ግን አንድ ጃጃዎች በሁለቱም በኩል መፍትሄ መፈለግ ከተቻለ ውህደቱ ቅጽበታዊ ነው። ውህደት ማለት የኢኮኖሚ ውህደት ቅጽበታዊ ነው። ከሌሎቹ ጋር ኮንፌዴሬሽን ብዙ ጊዜ አይወራ፣ ከጅቡቲ ጋር ካልሆነ በስተቀር ከኤርትራ ጋር ግን ኮንፌዴሬሽን ብዙ ጊዜ የሚወራ ነገር ነው። ቅርብ ነው ማለት ነው። እና የፖለቲካ ጉዳዮቹ መፍታት ከተቻለ በኢኮኖሚ በኩል ያለው አን በቀላል እና አውቶማቲክ ይመስለኛል። እሺ ዶክተር ኢዮ- ከቅርቡ ብነሳ የሚቀለኝ ይመስለኛል ምክንያቱም ጠቅላይ ሚኒስትራችን ዶክተር አብይ ጥሪ አቅርበው ይህ ጥሪ አሁን ዶክተር ካሉት መሰረታዊ ሁኔታዎች የተነሳ ይመስለኛል። የኤርትራ ሕዝብና የኢትዮጵያ ሕዝብ አመጋገቡም፣ አለባበሱም፣ አናኗሩም ሃይማኖታዊ ስቴቶችም አንድ ናቸው። ምክንያቱም ዶክተር እንዳሉት ከኤርትራ ጋራ የሚደረገው የንግድና የፖለቲካ ትስስር ከሌሎቹ ጋር እንደሚደረገው አይደለም። በዘመናት በረጅም ጊዜ አብረንም ነበር ብዙም ነገር አብረን አሳልፈናል። የኢትዮጵያ ሕዝብና የኤርትራ ሕዝብ እንደ ሕዝብ ችግር ያለበት አይመስለኝም። እንግዲህ አሁን ወደ ዶክተር ወዳነሱን ነገር ልመለስና ከኤርትራ ጋራ በጋራ የመኖር ከኤርትራ ጋራ ብዙ ነገሮችን የማድረግ መንገዶች ሰፊ ይመስሉኛል አሁንም ሁለቱም ሳይት እኩል ከመጡና ውጭ ብሎ መነጋገር ከቻሉ፣ እንደ ሀገር ማለት እኔ በበኩሌ ምኞቴ፣ እይታዬ እንኳን ኤርትራና ኢትዮጵያ አይደለም የኢዛድ ሀገሮችን እንዳሁ የዩሮፒያ ዩኒየን ተዋህደው አንድ የኮመን የገበያ ማርኬት ፈጥረው እንደ አንድ ሀገር በአንድ ቃል ሊናገሩ ቢችሉ ደስ ይለኛል እንግዲህ አሁን ወደ ማገባደድ ነን እና ከማብቃታችን በፊት እስካሁን ያልተጠቀሰ ለመናገር የምትፈልጉት ነገር ካለ ዶክተር ሰይድ ሁሉም ነገር የተሸፈነ ይመስለኛል እንደው ለማጠቃለል ያህል እኔ ኢኮኖሚ ላይ ነው ብዙ አስተያየት መስጠት የሚቻለኝ የነበረው አንዳንዶቹ ፖለቲካዊ ናቸው ድፍረት እንዳይሆንብኝ የተወሰኑ ነገሮችን ተናግሬ ያለው ምን ማለት ነው የሚሰማኝ ግን ተመጣጥለው ስለማይሄዱ ብቻ አንዱ ትልቁ ነገር ምንድን ነው የተነሳንበት ነገር እንደተባለው የኢኮኖሚ ነው። በኢኮኖሚ የሚገኙ ውህደቶች የሚደረጉ ውህደቶች በመሰረተ ልማት ይታገዛሉ። እንደዚህ ሲሆን ደግሞ አብሮ በመቆም በባህልም ጭምር በመተሳሰር እነዚህ ነገሮች ማዳበር መልካም ነው። ዲሞክራሲ በሀገር ውስጥ የምናደርጋቸው ሀገር ተመሳሳይ እሴት ሲኖራቸው አይሸሹም። ለኢኮኖሚም ለኢኮኖሚ ለአጠቃላይ በሌሎች ላሉ ሂደቶች አይበረግጉም። የምናደርጋቸው ነገሮች ሁሉ ከመንደር ያለፉ እና ጠቅላይ ሚኒስትሩ የሚያደረጉት ሀገር ውስጥ ያለውን ነገር በአካቸው አንድነት ምርጠር በኋላ በውጪው ደግሞ ከጎረቤት መጀመራቸው እንግዲህ በሌላውም አፍሪካ ሀገር ይቀጥላል ብዬ ተስፋ አደርጋሉ። አይቲንክባቸው ከዛ በላይ ቢሆን መልካም ነው። እሳቸው አዩት ይመስለኛል። የኢትዮጵያ መንግስት ያየው ይመስለኛል። በዛ አቅጣጫ ትሄድ መልካም ነው ላሉ አመሰግናለሁ። እሺ ዶክተር እዮብ ሌላው የምችለው አንድና አንድ ነገር ብቻ ነው ኢትዮጵያኒዝም አፍሪካን ናሽናሊዝም ነው በራሱ በስሬቱ ማለት ነው። ይሄ የአስራ ዘጠኝ መቶ አስር የአፍሪካውን የጥቁሮች ሙቭመንት የፈጠረው ኢትዮጵያ ሀገራችን በአንድ በኩል ወደ ሰፊ ሆና በንጉሱም ጊዜ ስልሳ ሶስት አስራ ዘጠኝ ስልሳ ሶስት በፈረንጆቹ ሰላሳ ሰባቱ ወደ አፍሪካ ሀገሮች የአፍሪካን አንድነት እንዲፈጥሩ ማረጋቸው ቀጥሎም ያሉት መሪዎች የቀደሙትን እዚህ ፋውንደሜንታል ሁኔታ ላይ ተመርኩዘው የአፍሪካን እይታ እንዲቀየር ቀለሊት ለፍተዋል። አሁን እኔ ልለው የምችለውና ቀረኝ የምለው አንድ የሚቆጨኝና ሁሌ የሚያንገበግበኝ የራሳችንን ጉዳይ ራሳችን መደገፍና መቃወም እንችላለን። ምንም ችግር የለው። ጠቅላይ ሚኒስትራችን ብቻቸውን ሊያደርጉት የሚችሉት ነገር የለም። ኢንተርናሽናልን፣ ናሽናል፣ የህዝብ ድጋፍ፣ የምሁር ድጋፍ፣ የገበሬው ድጋፍ፣ አጠቃላይ ኢትዮጵያ ህዝብ ድጋፍ ይሻሉ። ይህንን ለማድረግ እያንዳንዳችን በምንኛው መንገድ፣ በየትኛው ቦታ፣ በየትኛው ጊዜ ኮንትሪቢት ማድረግ እንችላለን። ኢትዮጵያዊነት ከዚህ ውጭ ሊሆናል። እኔ ሁሌ ኬኔዲን እጠቅሳለሁ በሄድኩበት ስብሰባ ላይ በተገኘሁበት ቦታ ላይ ሁሉ አስክኖቷችሁ ካንትሪ ፎር ዩ አስክባሁ አንፎ ካንትሪ የሚለው ሀገሬ ምን አደረገችልኝ ብለሰ የምትጠይቅ ለሀገሬ ምን አደረግኩላት የሚለውን ጥያቄ አበርክት ብሎ ሲሉ በእውነቱ ከማንም የሰው ልጅ ከሆነ የአንድ ሀገር ተወላጅ ከሆነ ሴዛ ሊወጣም ሊጠፋም የሚችል አባባል አለና በዚህ ሴንቸሪ ይሄንን ካደረግንና ዛሬ ሀገራችን የምትሄድበት መንገድ ላይ እንቅፋቶች ይኖራሉ፣ ስኮቶች ይኖራሉ ጥሩ ነገሮች ይኖራሉ። እነዚህን ሁሉ በመቻሳል ከሄድን ከኬንያ፣ ከውገር፣ ከሶማሌ፣ ከሱዳን፣ ከጅቡቲ ብቻ አይደለም ከአምሳ አራቱ የአፍሪካ ሀገሮች ጋር የገበያ ገበያ ኢንቲግሬሽን መፍጠርና ሀያ ልንሆን እንችላለን ብዬ አስባለሁ። አመሰግናለሁ። እንግዲህ ዶክተር ሰይድ ኑሩ ዶክተር ኢዮብ ኃይሌ ለሰጣቸውን ሰፊ ማብራሪያ በጣም እናመሰግናለን። ማመሰግናለሁ። ዶክተር ዮብንም ማመሰግናለሁ። ማመሰግናለሁ ከሳቸው። እሺ፣ በጣም ጊዜ ርስጥልኝ።